ባልተገባ የዋጋ ንረትና የኑሮ ውድነት መማረራቸውን የሐዋሳ ከተማ ነዋሪዎች ለአሜሪካ ድምፅ ገለጹ። ጫፍ የወጣ ያሉትን የኑሮ ውድነት ያስከተለው ራስ ወዳድ ባለጸጎች የሚሰሩት ሸፍጥና የመንግስት ተሿሚዎች ግዴለሽነት ነው ሲሉ ወቅሰዋል። ሕዝቡን እያስጨነቀ ያለውን የኑሮ ውድነት የክልሉ መንግስት ብቻውን ማስቆም እንደማይችል የተናገሩት የሲዳማ ክልል ፕሬዚዳንት አቶ ደስታ ለዳሞ ተገቢ ያልሆነ የንግድ እንቅስቃሴ ለመግታት ጥረት እየተደረገ መሆኑንና በድጎማ መልክ ሊቀርቡ በሚችሉ ምርቶች ዙሪያ ከፌዴራል መንግስት ጋር በመመካከር ላይ እንደሆነም ገልጸዋል። ሀገሪቱ እንደ አጠቃላይ፣ የክልል ከተሞችም በተናጠል በእንደዚህ አይነት ቅጥ ያጣ የዋጋ ንረትና የኑሮ ውድነት ውስጥ ሲዘፍቁ የመውጫው መንገድ ምን ይሆናል ብሎ ቪኦኤ የጠየቃቸው የሐዋሳ ዩኒቨርሲቲ የምጣኔ ሀብት ሊግ ዶክተር ዴጌላ ኤርጌና ምላሽ ሰጥቶናል። የሐዋሳው ዘጋቢያችን ዮናታን ዘብድዩስ ዘገባ ያልኮልናል። በሐዋሳ ከተማ ጉዱማሌ ወይም በተለምዶ አሞራ ገደል የተባለ በሚጠራ አካባቢ በእግራቸው ሲንቀሳቀሱ ያገኘኋቸው መንግስታዊ ባልሆነ ድርጅት እንደሚሰሩ የነገሩኝ የቤተሰብ አስተዳዳሪ የሆኑት አቶ አለቃ አናቆ የተለያየ መልክ ይዟል ያሉት የኑሮ ውድነት ጫና እንደፈጠረባቸው ተናግሯል። ሰው አቻችሎ ነው ለመኖር ፍላጎቱን ለማግኘት ብዙ ትግል ማድረግም ይጠይቃል። ያው ብዙ አሁን ላይ የሚችል ነው፣ እያለፈ ያለው ከባድ ጊዜ ነው። የኑሮ ውድነት አባባሽ ያሏቸውንም ጉዳዮች ዘርዝረዋል። መሰረታዊ ፍላጎቶች ለምሳሌ ከዚህ ከምግብ እንትን ጀምሮ ከቤት ክራይ ጀምሮ እነኚህ መሰረታዊ ነገሮች ናቸው ኑሮውነ በጣም ሰው ላይ በጣም ከፍ እንዲል እንዲጫን የሚያደርጉት። ሌላው ፎጣ ስትል ከግንባታ ጋር ተያይዞ ያሉ ነገሮች ደግሞ እነሱ ደግሞ ያው ሌላ ክፍል የሚሰራው ነው። ግን በማጆሪቲው ያለበት ደግሞ ታች ላይ ስለሆነ እነኛም እንባታ ከቤት መስራት ጋር የተያያዙ እቃዎችም እጅግ ውድ ናቸው። የሚችል ፋይት አድርጎ ነው እነሱንም እንትን ብሎ በየጊዜው ይጨምራል። መንግስት ገበያውን በመቆጣጠር በህዝብ ላይ እየደረሰ ያለውን ጫና መቀነስ አለበት ሲሉም ተናግሯል። ከሶስት ጓደኞቹ ጋር መንገድ ዳር ተቀምጦ ያገኘሁት ትምህርቱን ብጨርስም ስራ አጦ መቆየቱን የሚናገረው አክልሎ አዲሱ እጅግ ከባድ በማለት የገለጠውን ወቅት እያሳለፈ መሆኑን ገልጧል። ቤት የለንም፣ ስራ የለንም፣ ምንበላ የለንም፣ መንገድ ላይ ነው ትምህርት ከጨረስኩ ያው ስድስት ሰባት አመት ነው። ምንም ስራ የለንም። ምንም ቢሆን በልተን ለራሳችን የሚሆነው ነገር ዳቦንካን በልተን ነው የምናድረው። ያ ዳቦ እንኳን አጣናል። በዚህ ሰዓት ያለው ተወደደብን፣ ማግኘትም አልቻልንም፣ ያሏቸውንም መሰረታዊ የፍጆታ ዕቃዎችና የእህል ምርቶችንም ተናግረዋል። በዚህ ሰዓት ሶስት ሊትር ጀርካን ሶስት መቶ እየገዛን ሱካር፣ በተራበት ሰዓት ጥፍ አምስት ሺህ እየገዛን ባለንበት ሰዓት የምን እንትን ነው የምን መንግስት ነው ያለው ነዋሪዎቹ የዋጋ ንረትና የኑሮ ውድነትን ያመጣው ራስ ወዳዶች ያሏቸው ባለጠጎች የሚፈጥሩት ሻጥርና የመንግስት ተሿሚዎች ዳተኝነት ነው ሲሉም ወቅሰዋል። የተራበ ለራሱ እንትን በቃ ሀብታም ለራሱ ስቶሪ እያከማቸ እንደፈለገ ነው የሚያደርገው። ያለው ያን መንግስት መቆጣጠር አልቻለም፣ መቆጣጠር አልቻለም። ስለዚህ ዝም ብለን ና ያለ ነው፣ ባዶ ሜዳ ነው ያለ ነው። የሲዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞ የክልሉ መንግስት ብቻውን የሚፈታው ችግር አለ መሆኑን ገልጠው ዳሩ ግን ጥረት እያደረገ መሆኑ ተናግሯል። እኛ ለማድረግ እየሞከርን ያለ ነው፣ ተገቢ ያለሆነ የንግድ እንቅስቃሴና ግብአቶችን ሆርድ አድርገው በመጋዘን ክምችት ፈጥሮ አርቲፊሻል የሆነ የኑሮ ውድነት የሚፈጠርበት ሁኔታ ያመቻቹ ነጋዴዎችን ክትትል በማድረግ ህጉ ከሚፈቅደው ውጭ የተቆለሉ የተከማቹ ነገሮችን ለገበያ የሚቀርቡበት ሁኔታ የማመቻቸት ከዛ ውጭ ምርትና ምርታማነትን ለማሳደግ የሚያስችሉ ስራዎችን አቅደን የመስራት የንግድ ፍሰቱ ፍትሀዊና ትክክለኛ እንዲሆን የማሳለጡ ስራ ነው እየሰራን ያለ ነው። እዛ ውጭ አንዳንድ የኑሮ ውድነትን ለማርገብ የሚያስችሉ እርምጃዎች ከዚህ በፊት በፌደራል መንግስቱ ዘይት ሱከር እንደዚህ ወዘተ ይቀርቡ የነበሩ አሁን ባለው ሁኔታ ተሟልቶ የማይቀርቡበት ሁኔታ የሲሚንቶና ወዘተ የነዳጅም ጨምሮ ያለው ስርጭት ሁኔታውም ችግር ያለበት በመሆኑ በእነዚህ በነዳጅና በሲሚንቶ አካባቢ ወደ ክልላችን ምርቱን በማምጣት በፍትሐዊነትና በሀቀኝነት በማከፋፈል ያለውን መዛባቶች ለማስተካከል የሚያስችል አስተዳደራዊ ስራ እየሰረን ያለ ነው። በድጎማ የሚመጡ ምርቶች ላይ ግን እየተነጋገርን ያለ ነው። ፌዴራል መንግስት የሚወስደውን አቅጣጫ ተከትለን እኛም ተግባራዊ ነው የምናደርገው። ምናልባት በመስኖም እየተመረቱ ምርቶች አሁን ወደ ገበያ እየቀረቡ ስለሆነ እነዚህም የኑሮ ውድነት ለማርገብ አስተዋጽኦ የሚያረጉ ይመስለናል። በተረፈ የማህበረሰባችንን የገቢ አቅም አቅም ለማሳደግ በዚሁም የኑሮ ውድነት እንዲቋቋም ለማድረግም የተሳለጠ ስራ ለመስራት እየሞከርን ያለ ነው። ግን ይሄ ችግር ችግር መሆኑን አምነን በተጨማሪም እየገመገምን የሚቻለውን ሁሉ ለማድረግ ዝግጁ የሆነ ያለን መንግስት የስራ እድል መፍጠር አለመቻሉ በእንቅርት ላይ ጆሮ ደግፍ ሆኖብናል በማለት ነዋሪዎች በመንግስት ላይ የሚያቀርቡትን ትችት በተመለከተ አቶ ደስታ ይህንን ተናግረዋል። ሁኑ ጊዜ በጊዜያዊና በቋሚ ወደ ዘጠና ሺህ የሚሆን ሰዎች ስራ እድል እንዳገኙ በገጠርና በከተማ የሚያሳይ ነው ከዚህ ውስጥ በተጨባጭ የስራ እድል ፈጠራ ለመደገፍ ወደ 83 ሚሊዮን የብድር ገንዘብም ስርጭት እንደተደረገ ነው ማየት የተቻለው። ከዚህ ውስጥ ወደ ስምንት ሺህ የሚደርስ በክልሉ ባሉ በተለያዩ ክፍት ቦታዎች ላይ የተፈጸመ ቀጠር ነው። በቴክኒክና ሙያም ሆኖ በደረጃ አራት በደረጃ ሶስት እንዳግባቡ እንደየዘርፉ ባህሪ ቅድሚያ የሚሰጣቸውና ከዚህ ጋር ተያያዥ የሆኑ ሙያዎችን መሰረት ያደረገ ልየታ ተደርጎ በተደራጀ ሁኔታ በቅንጅት ወደ ስራ ለማስገባት እየተሰሩ ያሉ ስራዎች አሉ። በእነዚህ ድምርና በኢንዱስትሪዎች በባለ ሀብቶችና በራሳቸው ተደራጅቶ መስሪያና ሌሎች ድጋፎች አግኝቶ ስራ የተፈጠረላቸውም በድምሩ ስናይ በክልሉ ውስጥ በርካታ የስራ እድል መፈጠሩን የሚያሳይ ነው። በአሀዝ ደረጃ ግን ቅድም የገለጽ ነው ነው ጊዜያዊም አቋምም ተጨምረው ወራትን ያስቆጠረው የኑሮ ውድነት መፍትሄው ምንድን ነው ብለን ጠየቅናቸው የሐዋሳ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ ዶክተር ደገላ አራት የመፍት ሀሳቦችን እንደሚከተለው ጠቅሷል ዋጋ ንረት ምክንያቱ ብዙ ነው ዞሮ ዞሮ መፍትሄው ከየ ምክንያቱ አኳያ ነው መፍትሄ መስጠት የሚቻለው መፍትሄው ላይ ነው ያንተ ፍላጎት ስለዚህ መፍትሄው ለምሳሌ በመንግስት ፍላጎት መጨመር ምክንያት የመጣ ከሆነ መንግስት ለምሳሌ ገንዘብ አትሞ በኢኮኖሚ ውስጥ በመጨመሩ ምክንያት መንግስት ኢንቨስት የማድረግ ፍላጎቱ በመጨመሩ ምክንያት ብዙ ገንዘብ በኢኮኖሚ ውስጥ ሲደገባ የሚመጣ ከሆነ በሞኒተሪ ፖሊሲ አለ፣ የገንዘብ ፖሊሲ የሚባለው መንግስት መልሶ በዛ መንገድ ሊቆጣጠረው ይችላል ማለት ነው። ሁለተኛውና መሰረታዊ በኢትዮጵያም ሊሰራ የሚችለው ደግሞ ያው የግብርና ምርቶች በተለይ የእኛ የእኛ የዋጋ ንረት የሚያዘው ከምግብ እህሎች ጋር የተገናኘ ነው። ኮንዚውመር ፕራይስ ኢንዴክስ የምንለው የሸማች የዋጋ ህዳግ አለ፣ አማካይ ነገር ነው በመሰረታዊነት ያው ሸማቾች የሚገዛቸው ነገሮች ላይ ከአመት አመት ከጊዜ ወደ ጊዜ የዋጋ ንረት እንዴት እየጨመረ ነው የሚለውን የሚያሳይ ነገር ነው እንግዲህ ኮንሱመር ኢንዴክስ የምንለው ያ ነው እንግዲህ ኢንፍሌሽን የሚያመለክት ስለዚህ ይሄ ደግሞ አቅርቦት ከማሻሻል ጋር እያያዛል ምርት ከማብረ ምርታማነት ከመጨመር ጋር ዶክተር ደገላ የዋጋ ንረትና የኑሮ ውድነት በተመለከተ ዝርዝር ጉዳዮችን ማብራርቷል በሌላ ዝግጅት ይቀርባል ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳ